በአዳማ ከተማ ቦሌ ክፍለ ከተማ ፖሊስ ሕገ ወጥ ነው ያለውን አካባቢ ለማፍረስ በሄደበት ወቅት ከነዋሪዎች ጋር በተፈጠረ ግጭት ሁለት ሰዎች መቁሰላቸው ተገልጿል። በተፈጠረው ችግር እጃቸው አለበት ያላቸውን ሰዎች በፖሊስ በቁጥጥር ስር ማዋሉን የከተማው አስተዳደር አስታውቋል። ሙክታር ጀማል ተጨማሪ ያለው ከአዳማ በአዳማ ከተማ ቦሌ ክፍለ ከተማ ሶሌ በተባለ አካባቢ ላይ ፖሊስ ሕገ ወጥ ያለውን አካባቢ ለማፍረስ በሄደ ጊዜ ህዝብና ፖሊስ ተጋይቶ ቢያንስ ሁለት ሰዎች የአካል ቁስለት ደርሶባቸዋል። ሕገ ወጥ የተባሉ ሰዎችን በተመለከተ ሰዎቹ በአካባቢው ለወራት የቆዩ አመትም ያከሉ መኖሩን የገለጹ ሲሆን እስከ ዛሬ ስንገነባ ማንምም አልጠየቀንም ነው የሚሉት። ሲሰራ ይታገዳል አይፈረስም። እንኳን አግደው ስሰሩ ማንም አላናገረቱ ማንም አላናገረም። ሰርተን ጨርሰን ኛ አፍርሰውብን ይሄም ልጅ ኔም ድጋሚ ሰርተን ነው የገባ ነው። በዚህ ጉዳይ ተያይዞ በተፈጠረው እውቀት ከፍተኛ ተኩስ በአካባቢው ሲሰማ የነበረ መሆኑንና ሰዎች ላይ ጉዳት ለመድረስም ምክንያት መሆኑንም ነው ነዋሪዎቹ የሚያነሱት። ማማሪ ፋ ማ ሆነ ፖሊስ ጣቢያ ለምንድን ነው የሄዳችሁት? ልናመለክት ነው። በቃ ልጁን ይዘህ ሌላ ጉዳይ ምን አለ? የቱ የተመታው ልጅ? እሱንም ይዘህ ስንሄድ እነሱ ወደዛ ሳንቀርበ፣ በቃ ልጁ እዚህ ነው የተመታው። እዛ ጋ ምን ላይ የተመታው? እዚህ ጋር እግሩ ላይ አንደኛው ደግሞ እዚህ ጋና በስተግራ ያለው ቀኝ ነው እንጂ ለተመጣ ሁለቱም እዚሁ ነው ተመጡስ እዚሁ ነው ተመጣ እዚህ መንገለ እንጂ እዛ አይደለም። እዛ ለና ማለት ነው ይዘን ሄድ ነው እኮ ከዚህ ሰፈር ነው ሁለት ተመተው በጥይት ሐኪም ቤት ናቸው አሉ። በአይኔ አላየሁም እሱን ነው ሰምቻለሁ። ይሄው ቤተሰቦቻቸው እየጮሁ ነው ቁልቁል የሄዱት። ይህ ረብሻ ተባብሶ ከተማውን በመጣት ነው ነዋሪዎቹ ወደ ወደ ክፍለ ከተማው ፖሊስ ጣቢያ የመጡ ሲሆን ተኩሱ በጭማሪ እዛም አካባቢ ሲናወጥ እንደቆየ ነው የአዳማ ከተማ ነዋሪዎች የሚናገሩት። ጉዳዩ መከሰቱን የአዳማ ከተማ አስተዳደር የሚያነሳ ሲሆን በደላሎችና ሕገወጥ አካላት ሲካሄድ የነበረው ሕገወጥ ግንባታን ለመታደግ በአካባቢው ሲንቀሳቀሱ ከነበረ የጸጥታ አካላትና ማህበረሰቡ ጋር ግጭት መፈጠሩን ነው የአዳማ ከተማ ጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ ለማ ኃይሌ የሚናገሩት። ሕገወጥ ግንባታ እንደ አዳማ ከተማ በተለያየ መልኩ የመሬት ወረራ ለማካሄድ የሚፈልጉ አካላት አሉ። ይሄ ደግሞ በጥቂት ግለሰቦች በተወሰኑ የኛ መዋቅሮች ቅንብርና የደላላ ቅንብር አንድ ላይ ሆኖ ነው ተግባሩ እየተፈጸመ ያለው። በገንዘብ ተደልለው፣ በገንዘብ አማካኝነት ሌሎች ሰዎች ደግሞ በመሬት ተጠቃሚ ለመሆን ተመሳጥረው የሚያደርጉት ጉዳይ ነው። ይሄንን ከህዝብ ኢንፎርሜሽን በተሰጠን መረጃን ተነስተን ነው ወደ ማጣራቱ ገብተን ሰሞኑን መሬቶቹ እና ቤቶቹ ከተለዩ በኋላ፣ የተሰሩት ህገወጥ ግንባታዎች ከተለዩ በኋላ ተቀናጅተን ማፍረስ አለብን ከሚል አንጻር አቶ ለማ ችግሩን በተመለከተ ግጭት የተፈጠረና ፖሊስ ለመከላከል የተኮሰ ቢሆንም በሰው ላይ ያደረሰው አደጋ በዱላ ነው እንጂ በጥይት አይደለም ነው የሚሉት። የተኩስ ሁኔታ ተፈጥሯል። ከህዝብ ውስጥ የተተኮሱ ጥይቶች እንደነበሩ በሰዓቱ ተደውሎ ተነግሮኝ ነበር። ቦታውም ላይ ባልኖር ጥቂት ፖሊሶች ነበሩ። ቦታው ላይ የሚያፈርሱ አካላት ጥቂቶች ነበሩ። ከፖሊስ ተሰኩሷል። ከተለያየ እንግዲህ ቦታው ላይ ስላልነበር፣ ከሌ ተኮሰ ከሌ ተኮሰ ባልልም፣ ከራሳቸው ላይ ለመከላከል ፖሊስ ይባል። ከህዝብ ውስጥ ደግሞ ህገ ወጥ ተኩስ አለ። ሰሞኑን በተኩስ የቆሰለ ሰው አለ። በጥይት የተቆሰለ የለም። በዱላ በምሬ የቆሰለው ምን ያለ ሰው በዱላ ነው የተጋጩት። ሁለት ሰው ነው ሁለት ሰው ነው። አንዱ እግሩ ላይ ነው፣ አንዱ ጭንቅላቱ ላይ ነው ተብሏል። ሆስፒታል ሄዷል ሲባል መርማሪ ፖሊስ ሄዶ ጉዳዩን እንዲያጣራ አድርገን በጥይት የተመታ ሰው የለም የሚል መልስ ነው የሰጡት። ከአካባቢው ነዋሪዎች ተኩስ ተሰምቷል፣ የታጠቁ ሰዎችም አሉ የሚሉትን የአቶ ኃይሌን ነዋሪዎቹ አይቀበሉ ማንም የታጠቀ አለመኖሩንና በቀጥታ ፖሊስ ብቻ ሲተኩስ እንደነበረ ነው የሚናገሩት። ከዚህ ሄዱ በኋላ እዛ በር ላይ ተተኮሰ። የት? እዛ እሺ ከአምሳ ጥይት በላይ ነው። ከዚህ ቁጥር ነው የተኩሰው ፖሊስ ነው። ወደዚህ አትምጥ ወደዚህ ተመልሶ እያለ ደግሞ ከህዝቡ ተተኩሷል ነው የሚለው። መሳሪያ ያለው አለ። አንድ ሰው አንድ ሰው ራሳቸው ነው። አንድ ሰው የተቆሰ የለም። ከኛ ከዚህ ችግር ውስጥ እጃቸው አለ የሚለው የመንግስት መዋቅርና የአካባቢው የጸጥታ አካላትን በተመለከተ የከተማው አስተዳደር በቁጥጥር ስር እያዋለ መሆኑንም አቶ ኃይሌ ለአሜሪካ ድምፅ ተናግረዋል። መጀመሪያ የእኛ መዋቅር እጁ ያለበትን ለህግ አቅርበን በህግ መዳኘት አለባቸው የሚል አቋም ይዘን ያለበት ምን ሰው ቁጥጥር ስር አሁን ለጊዜው ሁለት ሰው ታስሯል። ይቀጥላል። ሁለት ታጣቂዎች በቁጥጥር ስር ውሏል። ከዛም ባሻገር ከመሐንዲስም ያሉበት አሉ። እነሱም ጉዳዩ የሚቀጥል ሆኖ ለአሜሪካ ድምፅ ለተጠናከረ ዘገባ ሙክታር ጀማል ነኝ adama